በሰሜን አሜሪካ የወላይታ ተወላጆችና ወዳጆች ማህበር ወላይታ ከጎረቤት ሲዳማ ብሔረሰቦች ጋር ያለው የቆየ የመሬት ይገባኛል ጥያቄ ወደ አላስፈላጊ ግጭት እንዲያመራ እየተደረገ ነው ሲል ስጋቱን ገልጾ መግለጫ አውጥቷል። ከሁለቱ ማህበረሰቦች የተውጣጣ የሀገር ሽማግሌዎች፣ ምሁራንና ታዋቂ ግለሰቦችን ያካተተ አካል ተመስርቶ አለ ላለው ችግር መፍትሄ እንዲፈልግም ጥሪውን አስተላልፏል። ሶሎሞን ክፍሌ መግለጫው ዙሪያ የማህበሩን ዋና ጸሐፊ ዶክተር ዳታ ቢያን አነጋግሯል። የወላይታ ታሪካዊ መሬት በአባያ ሐይቅና በብላቴ ወንዝ አዋሳኝ የሆነው የጨከሬ አካባቢ ለሲዳማ ተላልፎ እንዲሰጥ እየተደረገ ነው። ይህም የበላይ አካል ውሳኔ በሕዝቡ ላይ በግድ ወደ መጫን እያመራ መሆኑ ይነገራል። ሁኔታው በሁለቱ ማለትም በወላይታና በሲዳማ ብሔረሰቦች መካከል ግጭት ሊያስከትል እንደሚችል ተሰግቷል። ስለዚህ የሁለቱ ብሔረሰቦች አካላት እድል ተሰጥቷቸው ለችግሩ መፍትሄ እንዲፈልጉ ስትሉ መግለጫ አውጥታችኋል። በሰሜን አሜሪካ የወላጅታ ተወላጆችና ወዳጆች ማኅበር የጨከሬ አካባቢ ለሲዳማ ተላልፎ እንዲሰጥ እየተደረገ ነው ስትሉ በመግለጫችሁ አስተማማኝ መረጃ አላችሁ? ለዚህ ከሆነስ ምንድን ነው? እስቲ ለአድማጭ አካፍሉ ያላችሁን መረጃ። በመጀመሪያ ስለ ተሰጠኝ እድል በጣም አመሰግናለሁ ሰለሞን። ትንሽ ባክግራውንድ ለኝ ስለ ስለ አዋናም አንድ የሰላሳ ሰከንድ ባክግራውንድ ልስ። መልካም አጠር አድርገው ካቀረቡልኝ። እሺ፣ በጣም አጠር አድርገዋለሁ። ከዛ የሰፋውን ኢንፎርሜሽን አዋና ወላይ ሳዶ ተወርግ ላይ ማግኘት ስለሚችል ብዙም ዲቴይል ውስጥ አልገባም። ቤሲክ አይዲያው እኛ መንግስትን መደገፍ ወይም መንግስትን መቃወም የእኛ ዓላማ አይደለም እና አሁን በዚህም ጉዳይ አስተያየትም እንድንሰጥ የተገደደንበት ዋናው ምክንያት የመሬቱ ጉዳይ ኤሴንሻሊ ለረጅም ጊዜ ሰው ወደዛም ወደዝም እያለ እየተጨቃጨቀ የኖረበት ነው። ግን አሁን ወደ ግጭት እያመራ ስለሆነ ለእኛ ደግሞ እኛ ቤሲካ እዛ በዛው አካባቢ በሚደረግ ልማት ላይ ነበረ መሳተፍ የምንፈልገው እና ድንገት በዚህ ጉዳይ ሰላም የሚደፈርስ ከሆነ ልማትን ማካሄድ ስለማይቻል ግጭትን በሚያስነሳ ሁኔታ እየተፈታ ይመስላል የዚህ ጉዳይ እና ወደዛ እንዳያመራ መንግስትም ቆም ብሎ እንዲያስብ ነው ዋናው የመግለጫው ዓላማ። የሲዳማ ብሔረሰብ አባላት በበጋው ወራት ለከብቶች ግጦሽ መሬት ፍለጋ ወደ ወላይታ አካባቢ እየመጡ ሲጠቀሙ መቆየታችሁን ገልጻችኋል። ያ ችግር አለመሆኑንም ታምኑበታላችሁ። አሁን ያ ሲዳማዎች ሲገለገሉበት የቆየ መሬት ሙሉ በሙሉ ለእነርሱ ሊሰጥ ነው የሚል ነው ስጋታችሁ። ከሲዳማዎች ጋር ማህበራችሁ በጉዳዩ ላይ ተነጋግሮ ያውቃል? ይሄ አሁን መሬቱ ወደ ሲዳማ ሆነ ወደ ወላይታ ሆነ ወደሚለው ጭቅጭቅ እንዳይወርድ ነው እኛ ዋናው ስጋታችን። አንድ ህዝብ ነው። ይሄ እኮ ፋምሊ ነው። አሁን መሬቱ በዛ ሳይት ሆነ በዚህ ሳይት ዊትነ ከንቲ ያለ ባውንድሪ ላይ ይህን ያህል በመንግስትና በህዝብ መካከል የተጋነነ ልዩነት የሚፈጥር ነገር በተነሳ ቁጥር እዛ አካባቢ ብዙ ጊዜ ሰው ያው በሆነውም ባልሆነውም ጉዳይ ጭቅጭቅ እየተነሳ ልማት እየተጓተተ ነው የቆየውና እና ለእኛ ሪሊ አሁን ባውንድሪው የት ጋ ነው ያለው፣ አይደለም እያ አያሳስብንም። እኛ እየተነሳ እየረገበ የሚመለስ ስለሆነ መንግስትና ህዝብ ተነጋግረው ይፍቱ። ሁለቱም ሰዎች ማለት ስዳማም ወላይታም፣ የእነሱ ምሁራን፣ የእነሱም ባለሙያዎች የእነሱም የሀገር ሽማግሌዎች ሙሉ በሙሉ በተሳተፉበት ሁኔታ እንዲፈታ ነው የእኛ ጥሪ። ከመንግስትስ ጋር ተነጋግራችሁ ታውቃላችሁ? ማህበራችሁ አዋና ከተቋቋመ የቅርብ ጊዜ እድሜ ብቻ ነው ያለው። እኛ አሁን አብዛኛውን ጊዜ እስካሁን ድረስ ያለውን ያጠፋ ነው የአዋናን እዚህ አሜሪካ የመንቀሳቀስ ሊገል ነገሮችን እና የእኛን የውስጥ ድርጅት በአሁኑ ባላት ላይ ነው ብዙ ጊዜ ያጠፋ ነው። ቀጥተኛ ኮሚኒኬሽን አላደረግም ከመንግስት ጋር ተውፋ አንድ የመጨረሻ ጥያቄ ላንሳ እናበቃለሁ። የሀገር ሽማግሌዎች፣ ምሁራንና ታዋቂ ግለሰቦችን ያካተተ አካል ተመስርቶ ለችግሩ እልባት እንዲፈልጉ ጥሪ አቅርባችኋል። ያ ካልሆነ ከባድ ግጭት ሊፈጠር ይችላል ስትሉም ስጋታችሁን አስተጋብታችኋል። በአሁኑ ወቅት ምድር ላይ ያለው ሁኔታ ምን ይመስላል? ከተለያዩ ዜና ምንጮችም ከምናውቃቸውም ሰዎች እየሰማነ ያለ ነው። ውጥረት አለ። ከመንግስትም አኪደት የሆነ ኢንፎርሜሽን ማግኘት ኦፍኮርስ አሜሪካ ሆኖ አስቸጋሪ እንደሚሆን ትገምታለህ። ግን እየሰማን ያለ ነው ምንድን ነው ይሄ በሀገር አቀፍ ደረጃ ተወስኖ፣ የዛሬ አስር አመት ምናምን ተወስኖ የቆየ ስለሆነ እናንተ ምንም ማለትም ማድረግ የምትሉት ነገር የለም፣ ጀስ ተቀበሉ እየተባለ ነው። እና ይሄ ጄኔራል እንደዚህ አይነት ነገር አይፈታውም ችግሩን። ምን አጣዳፊ ነገር ተፈጠረ? መንግስት ለምን ተረጋግተው ከህዝብ ጋር ኮንሰልት አድርገው፣ ሪሊ ህዝብንም ሰምቶ ይህን ነገር ቢፈታ ሁለቱም ህዝቦች ሰላም ያስፈልጋቸዋል። ሁለቱም ህዝቦች ተመሳሳይ የተዛመዱ የተቆራኙ ከታቸው የተቆራኘ ህዝብ ኢትዮጵያውያን ናቸው እና በማዕከል እንኳን በፓርቲ የሚሆን በሌላ ቻነል ቢወሰን እንኳን ከህዝብ የሚነሳ ድምፅ ካለ መንግስት ያንን ድምፅ ቢሰማው ጥሩ ነው። ምክንያቱም ይሄ ጉዳይ ተመልሶ መምጣቱ አይቀርም። ያ ደግሞ እኛ በልማቱ ለመሳተፍ በምናደርገው ፕላን ላይ ችግር ሊሆን እንደሚችል እናስባለን። ሰላም ከሌለ እዛ አካባቢ እኛ ልማትን ማየት አንችልም። በልማቱን መሳተፍ በጣም አስቸጋሪ ነው የሚሆነው እና የእኛ ሪል ትልቁ ጎል አድርገን የምንወስደው እኛ መንግስትን መደገፍ መንግስትን መቃወም የእኛ ጉዳይ አይደለም። ኦፍኮርስ በእኛ ውስጥ ያሉ ሰዎች የተለያየ ሃይማኖት፣ የተለያየ ፖለቲካ አቋም ያላቸው ሰዎች አሉ። ግን አዋና እንደ ማህበር እናን ፖለቲካል ሆነን በዛ አካባቢ ባለው ልማት ላይ መሳተፍ ነው። ዶክተር ዳታ ቢያ በሰሜን አሜሪካ የወላይታ ተወላጆችና ወዳጆች ማህበር ዋና ጸሐፊ ለሰጡኝ ማብራሪያ በጣም አመሰግናለሁ።